ጠቅላይ ሚኒስትር አብይ አህመድ በካቢኔያቸው አዲስ ሽግሽግና የስራ ምድብ አደረጉ። የመከላከያ ሚኒስትሩ አቶ ለማ መገርሳ ተነሱ። የፌዴራል ጠቅላይ አቃቤ ሕግ አዳነች አበቤ የአዲስ አበባ ምክትል ከንቲባ ሆነው ተሾሙ። በሌላ በኩል ሽግሽጉ ብዙ ሊደንቅና ሊያስገርም እንደማይገባ የአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ መምህር ገለጹ። መለስካቸው አመሀ ዝርዝር አለው በመንግስት መገናኛ ብዙኃን ዛሬ በተቀዳሚ ዜናነት በተደጋጋሚ ሲነገር እንደተሰማው ጠቅላይ ሚኒስትር አብይ አህመድ ለ11 ሰዎች አዳዲስ ሹመት ሰጥተዋል። የአዲስ አበባ ከተማ ምክትል ከንቲባ ሆነው ለሁለት ዓመታት ያህል ያገለገሉት ኢንጂነር ታከለ ኡማ የማዕድንና ነዳጅ ሚኒስትር ሆኖ ሲሾሙ በእርሳቸው ስፍራ የፌዴራል ጠቅላይ ዐቃቤ ህግ የነበሩት ወይዘሮ አዳነች አቤቤ ተተክተው የአዲስ አበባ ከተማ ምክትል ከንቲባ በመሆን ምክር ቤት አስቸኳይ ስብሰባ አድርጎ ቃለ መያላ አስፈጽሟቸዋል። የቀድሞ የመከላከያ ሚኒስትር አቶ ለማ መገርሳ ተነስተው ዶክተር ቀና ያደታ የሀገር መከላከያ ሚኒስትር ሆነዋል። ላለፉት ጥቂት ዓመታት ምክትል ጠቅላይ አቃቢ ህግነት ሲያገለግሉ የቆሙት ዶክተር ጌዲዮን ጢሞቴዎስም ጠቅላይ አቃቢ ህግ ሆኖ ተሹመዋል። በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሰክሬታሪያት ኃላፊ የነበሩት አቶ ንጉሱ ጥላሁን የሥራ ዕድል ፈጠራ ኮሚሽን ኮሚሽነር ሆነዋል። ሌሎችም ሹመቶች ተዘርዝረዋል። የዛሬውን የካቢኔ ሹም ሽር በተመለከተ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነቶች መምህር ፕሮፌሰር ካሳሁን ብርሃኑን ጠይቀናቸው ነበር። በተለያዩ ጊዜያት የስራ ድልድል ምደባ ሲካሄድ ነበር፣ በተደጋጋሚ ሲካሄድ ነበር። ለሱ ውስጥ አንዱ ነው። ሁለት ሺህ አስር ጀምሮ በሽግግር ጊዜ ውስጥ ነው የምንገኘው። በነዚ ጊዜያት ውስጥ ለሁሉም የኃላፊነት ቦታዎች የበለጠ ተስማሚ የሚሆኑ ሰዎችን በአንዴ ምደባ፣ በሁለት ጊዜ ምደባ ጠቃሎ ማጠናቀቅ የሚቻል አይመስለኝም። የታየ ለዚህ ቦታ ገሌ የበለጠ ይመጥናል እየተባለ የሚደረግ ነገር ነው። በተከታታይም ሌሎች ምደባዎች ሊደረጉ ይችላሉ ወይም ተመሳሳይ እንደገና የመደብ ነገሮች ሊኖሩ ይችላሉ እና ግን እንደዚህ ቶሎ ቶሎ ማድረጉን ማበራየቱ ለራሳቸው ለተሿሚዎቹ ስራ አያስቸግርም? የኃላፊነት ስራን በቀጣይነት ለማካሄድ አንዳንድ ችግሮች ሊያጋጥሙ ይችላሉ። ነገር ግን ይሄ ይከተላል በሚል ደግሞ ለተወሰኑ የኃላፊነት ቦታዎች የበለጠ ይመጥናል የሚባሉ ሰዎች በታሰቡ ቁጥር ይህንን ማድረጉ ደግሞ ጥቅም ያለው ይመስላል። ምክንያቱም ቶሎ ቶሎ ለዋወጣችሁ እንባላለን ተብሎ Yo me en una tienda estaba el de la cintamada, pero me ይህን ከጎል ስተው የሚሻለው ማድረጉ ጠቃሚ ነው አሁን በእርሶ አስተሳሰቡ በእርሶ አስተያየት ከሀላፊነታቸው ተነስተው ወደ ሌላ ሀላፊነት ያስተዛወሩም አሉ በእነዚህ ሰዎች ላይ ነገም እንደዚህ ሊደርስብን ይችላል የሚል የስሜት መረበሻ አይፈጥርም ሊፈጥር ይችላል ግን መፍጠር የለበትም ነው የምለው ምክንያቱም አሁን የተደረጉ አዲስ ምደባዎችን በምናይበት ጊዜ ገለል የመደረግ ነገር አላይም። ስለዚህ ይህንን ተቀብለው በኃላፊነት ሰዓት ከቆዩበት ጊዜ ድረስ የሚጠበቅባቸውን ባለ አቅማቸው በሚቻለው ሁሉ ተግባራዊ ማድረግ ነው የሚጠበቁ። ስለዚህ ያህል ጊዜ ምንም ነገር ለውጥ ሳይደረግ ትቆያላቸው ተብለው አይደለም። በአንድ በኩል ስንመለከተው የጠቅላይ ሚኒስትሩን ስልጣን ፍጹም የሚያደርገው ይመስላል። እሳቸው በፈለጉ ጊዜ አንስተው በፈለጉ ጊዜ ደግሞ የሚተኩ በፈለጉ ጊዜ የሚያስቀምጡ አይነት ነገር ያስመስላል የሚሉም ሰዎች አሉ። ምን አስተያየት አለ? እርሱ ከመጀመሪያው በተለይ የካቢኔ ኃላፊነቶችን የሚመለከት ከፊትም ጀምሮ ይሄ የጠቅላይ ሚኒስትሩ ኃላፊነት ነው በህዝብ ተወካዮች ምክር ቤት የተመረጡ ሰዎችን አቅርቦ ማስጸደቅ ይጠበቃል። ከፊትም ጀምሮ ይሄ በጠቅላይ ሚኒስትሩ የኃላፊነት ዳንስር የሚወርስ ጉዳይ ነው። ስለዚህ የሚባለው የአምባገነት ወይም ደግሞ የፈላጭ ቆራጭነት መንፈስ አይደለም። ይሄ እንዲህ አይነት ነገር አለማድረግ ዴሞክራትም አያደርጋል፣ አባገነት አያደርጋል። መስፈርቱ ይሄ መሆን አለበት ያለ በሚቻለው መጠን በኃላፊነት ስራ ላይ ምደባ ሲደረግ የሚመደቡበትን ተቋማት የስራ አፈጣጠም ላቆዳ ደረጃ ያደርሱ ይችላሉ ተብለው የሚታሰቡ ሰዎች በቅድሞና ታይተው ቢመደቡ ቀዳሚነት ሊኖረው ይችላል። ይህ ስለተባለ ደግሞ ለምሳሌ ዛሬ ያልታዩ ጉዳዮች፣ ያልታዩ ሰዎች የተሻለ የስራ አፈጣጠር ያስመዘግባሉ ተብሎ በሚታሰብበት ጊዜ ህል ከማድረግ የሚከለክል ነገር መኖር ያለበት አይመስልም። ጠቅላይ ሚኒስትሩ ይህንን ተግባር በመፈጸምና በመወሰን ኃላፊነትም መብቱም ስልጣኑም አላቸው። ግን ህዝቡ በዚህ ረገድ ምን አይነት ተሳትፎ ማድረግ ይጠበቅበታል? በቀጥታም ሆነ በተዘዋዋሪ መንገድ ህዝቡ በተወካዮቹ አማካኝነት አንዳንድ አስተያየቶችን ሊሰጥ ይችላል። ለምሳሌ እገሌ ወይም እገሊት ከዚህ ቦታ ይልቅ ከዛ ቦታ ብትሆን የበለጠ ተዋጽኦ ያደርጋል ታደርጋል፣ በላይ ደግሞ ከነጭራሹ ለዚህ ደረጃ ላለ ኃላፊነት ይበቃል አይበቃል የሚሉ አስተያየቶች በተወካዮች እንግዲህ፣ ተወካዮች የህዝብ እንደራሴዎች ናቸው በፓርላማ ውስጥ ያሉ ማስተላለፍ ይቻላል። ይህን የሚከለክል ነገር የለም። ግን ይህ ማለት ዝም ብለው

በተወዳዳሪዎች በኩል የሚደርቡ አስተያየቶች ከግምት ውስጥ ማስገባት ይቻላል። በመጨረሻው ይህ አይነት ነገሮችን ለማከናወን ኃላፊነቱ የጠቅላይ ሚኒስትሩ ነው መርጦ ማጸደቁ። መለስካቸው እና ለአሜሪካ ድምጽ ሬዲዮ ከአዲስ አበባ